ትንሣኤን ሲያከብሩ ኮሮና ቫይረስና ኮቪድ-19 መኖራቸውን እያሰቡ ከመጠንቀቅ እንዳይቦዝኑ የኢትዮጵያ ጤና ጥበቃ ሚኒስቴር አሳስቧል። ጥንቃቄው በአምልኮ ስፍራዎች ብቻ ሳይሆን በግብይትና በግል ግንኙነቶችም መሆን እንደሚገባው የሚኒስቴሩ የኮሚኒኬሽንስ ዳይሬክተር ዶክተር ተገኔ ረጋሳ አሳስበዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የጤና ሚኒስቴር እንደገለጸው የዘንድሮው የፋሲካ በዓል መከበር ያለበት የጊዜውን ስጋት ከመመጥን ጥንቃቄ ጋር ነው። የፋሲካ በዓል በክርስትና የእምነት ተከታዮች ዘንድ በድምቀት እንደሚከበር ያስታወሱት በሚኒስቴሩ የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ መደረግ አለባቸው ያላቸውን ጥንቃቄዎችንም አብራርቷል። በኢትዮጵያውያን ዘንድ በዓል ሲከበር የዘመድ አዝማድ፣ ጎረቤትና ወዳጆች መጠራራትና በአንድ ላይ መሰብሰብ የተለመደ ነው ያሉት ኃላፊው የዘንድሮን ፋሲካ ስናከብር ግን ያለንበት ወቅት ግንዛቤ ውስጥ ማስገባት አለብን ስሉ ተናግረዋል። የበዓሉን ስናከብር እንግዲህ ይሄ በዓል በጣም ትልቅ በዓል ነው፣ ኢትዮጵያውያን ዘንድ በተለይ ደግሞ የክርስትና እምነት ተከታዮች መጠራራት መገባበዝ፣ ቤተሰብ አካባቢ፣ ጎረቤት መጠራራት፣ መገባበዝ አለ እና እሱንም ጥንቃቄ ማለት ያንን አቁሙ ማለት ባይቻልም እንኳን በጣም ገባበዝ አብረን ስንጫወት አካላዊ መራራት የሚባለውን መጠበቅ ያስፈልጋል። ሰላምታ ስንሰጣት ከሩቁ አለመጨባበዝ መረሳት የለበትም። ያንን ጥንቃቄዎች አድርገን ይህንን በዓል ማሳለፍ ያስፈልጋል። ዋናው ጤንነት ስለሆነ ጤንነታችን መጠበቅ፣ ለሕይወት ማሰብ ያስፈልጋልና እነዚህ ነገሮች መረሳት የለባቸውም፣ የሚል ለማመልከት ነው የምናስተላልፈው። በዓሉን የሚያከብር የክርስትና እምነት ተከታይ እንደ አቅሙ ዶሮ፣ በግ፣ ፍየል ያርዳል ወይም የበሬ ስጋ ይገዛል። ነገር ግን ከግብይት ጀምሮ ታርዶ ተዘጋጅቶ ለመመገብ እስኪበቃ ድረስ ጥንቃቄ የተሞላበት አዘገጃጀት መከተል ግዴታ ነው በማለት አሳስበዋል። የኮሚኒኬሽን ዳይሬክተሩም ዶሮ ማረግ በግ ማረግ ይቻላል፣ ግን ጥንቃቄ ነው ዋና አንደኛ ታረደራሱ ደራሱ ስንገባ ያዩ ነው መጀመሪያ ያለበት እና በጣም ጥንቃቄ ማድረግ መከላከያ መንገዶቹን በደንብ ማወቅ፣ መተላለፊያ መንገዶቹን በደንብ ማወቅ። ስለዚህ ገበያ ውስጥም አካላዊ መራራትን መጠበቅ ከምንገዛቸው ሰዎች ያንን ጠብቀን መግዛት ከዛ በኋላ ግን በቅት አርዶ በተቻለ መጠን እኛ የምንመክረው ጥሬት ጋር አለመምላት ጊዜ እስከምታልስ ድረስ ምንም እንኳን ለኢትዮጵያውያን ከባድ የሆንን እናውቃለን ግን ዋናው ለጤንነታችን ደግሞ ማሰብ ስላለብን እና ይሄ ከባድ ሊሆን ስለሚችል ከዚህ ጋር ተያይዞ ሊመጡ የሚ ሊከሰቱ የሚችሉ የጤና ጉድለቶች ሊኖሩ ስለሚችሉ ጥንቃቄ ማድረግ ከማረዳችን በፊት ከመለካከታችን በፊት መታጠብ ከነካካም በኋላ ደግሞ እጅን በደንብ አድርጎ በጣም በንጹህ ውሃ መታጠብ። ምክንያቱም መነካካት ሊኖር ይችላል። ይፈጠል። ዓይናችንን አፍንቻችንና አፋችንን መነካካት ሊኖር ይችላል። ይሄንን በደንብ መጠበቅ አለመነካካት፣ በተለይ ከበዓሉ ጋር ይሄ ንግግ ሊኖር ስለሚችል በደንብ መታጠብ አለመርሳት። ኢብን ውሃ በአቅራቢያው ላይ ካልተገኘ ደግሞ ሳኒታይዘር የሚባል እና አልኮልን መጠቀም እዚ ላይ ትኩረት እንዲደረግ እንፈልጋለን። ዶክተር ተገነ አክሎም በተለያዩ የግብይት ቦታዎች ዛሬ ባደረጉት ቅኝት መዘናጋት ማስተዋላቸውን ገልጿል። አሁን እዚህ ከተማ ላይ ዛሬ ራሱ እያየን ነበረ ይህንን የአካላዊ መራራቅ ተግባራዊ እያደረግን አይደለንም መርሳት የለብንም ስለዚህ ገቢያ መገበያየት ይቻላል ግን ገቢያ ስንገበያይ ደግሞ ጥንቃቄ ማድረግ በጣም ወሳኝ መሆኑን አሁንም መርሳት የለብንም ሁሌም መርሳት የለብንም ይሄንን ነው አንዱ ማስተላለፍ የምንፈልገው ህዝቡ በዓሉን ሲያከብር ድጋፍ የሚሹ ወገኖችን ማስታወስና መርዳት እንዳለበትም የጤና ሚኒስቴር ኮሚኒኬሽን ዳይሬክተር አስገንዝበዋል። በዚህ በዓል ጋር ተያይዞ ያላቸው ሰዎች የሌላቸው መርዳት በጣም አስፈላጊ ነው የሚሆነው ከኮሮና ቫይረስ ጋር ተያይዞ ኢኮኖሚውን ሊቀዛቀዝ ይችላል። በዚህ ጋር ተያይዞ ደግሞ የሚጎዱ ሰዎች ልኖሩ ስለሚችሉ ያላቸው ሰዎች የሌላቸውን የባህላችንም ስለሆነ ባህል ስለመጣ ብቻ ሳይሆን ኢትዮጵያውያን ባህላችን ነውና የሌላቸውን ሰዎች መርዳት ያስፈልጋል። የሚረዳዳ ደግሞ ጥንቃቄ ማድረግ አካላዊ መራሪያኩንና ንጭልናሁን በደም እየጠበቅን የሌላቸውን ሰዎች እየረዳን ይህንን በሰላም እና በጤና እንድናሳልፍ ላለው ይህን ሁሉም ተግባራዊ ቢያረግ በጤና ሚኒስቴር እኛ የተቻለ ነው ሁሉ የሰባችንን ጤና ለመጠበቅ እና በሽታውንም ለመከላከል የተቻለንን ጥረት እያደረግን ነው ያለ። ነው ህዝባችን ደግሞ ከጎናችን ከጊዜ ወደ ጊዜ እየቆመ ነው ያለው ማለት ይፈልገዋል። ዶክተር ተገኔ ረጋሳ በዓሉ ለኢትዮጵያ ክርስትና እምነት ተከታዮችና ለመላው ህዝብ የጤናና የደስታ እንዲሆን ተመኝተዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።